The voice of America. <laughs> VOA. Yeh, the America radio. Abiano. <laughs> በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 12 2009 ዓ ም ስርጭታችን ጀመረ። ጤና ይስጥልን፣ እንደምናምሽታችኋል። ክቡራትና ክቡራን አድማጮች፣ አስተናጋጆቻችሁ ቆንጂ ይታየና ጤና ይስጥልን፣ እኔም ሰሎሞን አባተ ነን። ኢትዮ አሜሪካን ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማኅበር የሚባል ድርጅት በ2.4 ቢሊዮን ብር ወጪ የሆስፒታል ግንባታ ጀመረ። በተለይ ውጭ ሄደው ሕክምና ፍለጋ ተንከራተው የሚመጡ ወገኖቻችንና ዘመዶቻችንን የሚረዳ ግለሰቦች አገራቸውን እንዲታከሙ የሚችሉበትን ሆስፒታል መፍጠር ዋናው ዓላማችንና ሁሉ ሰው የሚያምንበት የጋራ ዓላማችን መሆኑ አሰባስቦናል። ዶክተር ግርማ ተፈራ ከ250 በላይ ትውልደ ኢትዮጵያ አሜሪካውያን ሐኪሞችን ያቀፈው ማኅበር ቦርድ ሊቀመንበር ናቸው። በአብይ ርዕስ ዘገባለን። ለአርዕስተ ዜናው ቆንጂት የምዕራባውያኑን የሚመስሉ ትምህርት ቤቶችና ዩኒቨርሲቲዎች ልጆቻቸውን ልከው የሚያስተምሩ ወላጆችን እንቀጣለን ሲሉ የሶማሊያው ጽንፈኛ ቡድን የአልሸባብ ታጣቂዎች ዛቻ አሰሙ። የዩናይትድ ስቴትስ ፕሬዝደንት ትራምፕ አስተዳደሩን ከተረከቡ ወዲህ ባለፉት ሶስት ወራት ክንዋኔያቸውን ግሩም ሲሉ እየገለጹ ነው። አሜሪካውያን መራጮች ግን አሉታዊ አስተያየት እንዳላቸው ነው ግምገማዎች የሚያመለክቱት። በወሲብ ወከባ የተጠመደው የዩናይትድ ስቴትሱ የፋክስ ቴሌቪዥን ዜና አቅራቢ ቢል ኦራይሊ ከስራው ተሰናብቷል። የሚሉትና ሌሎችም አሉ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የምዕራባውያኑን መሰል ትምህርት ቤቶችና ዩኒቨርሲቲዎች ልጆቻቸውን የሚልኩ ወላጆችን እንቀጣለን ሲል የሶማሊያው ጽንፈኛ ቡድን የአልሸባብ ታጣቂዎች ዛቻ አሰሙ። ሶማሊያ ውስጥ የአልሸባብ ልሳን የሆነው ራዲዮ አንዳሉስ ላይ በተላለፈ የ26 ደቂቃ መግለጫ የአልሸባብ ቃል አቀባይ አሊ ጤሬ ሲናገር ምዕራባውያን መሰል የምዕራቦቹን መሰል ትምህርት ቤቶች ለከሃዲዎች ጥቅም የቆሙና ልጆቻችንን ከእስልምና ለማራቅ የሚያገለግሉ ናቸው ብለዋል። በሀገራችን ያሉት እነዚህ ከሃይማኖት ነጻ ትምህርት ቤቶችና ዩኒቨርስቲዎች ወጣቶቻችንን በጠላት ወጥመድ ውስጥ እንዲወድቁና ሃይማኖታቸውን ወደ እነሱ እንዲቀይሩ ለማድረግ ነው የሚሰሩት ያለው የአልሸባቡ ቃል አቀባይ መምህራንና ወላጆችን ጨምሮ እንዲህ ወዳሉ ትምህርት ቤቶች የሚሳተፉ ቅጣት ያገኛቸዋል ሲል አስጠንቅቋል። የሶማሊያ መንግስት ይህን መግለጫ ፈጥኖ ውድቅ አድርጎታል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደሩን ከተረከቡ ወዲህ ያለፉትን ሦስት ወራት ክንዋኔያቸውን ግሩም ሲሉ ገልጸውታል። አሜሪካውያን መራጮች ግን አሉታዊ አስተያየት ያላቸው መሆኑን ግምገማዎች እያመለከቱ ነው። በመጀመሪያዎቹ ዘጠና ቀናት በወታደራዊ በሉት በድንበር ጥበቃው በንግድ ብትሉ በቁጥጥር ደንቦች ወይም በሕግ ማስከበር ረገድ ከዚህ የተሻለ ክንዋኔ ያስመዘገበ አንድም አስተዳደር ከቶ ታይቶ አይታወቅም ሲሉ ትራምፕ በዚህ ሳምንት መኩራራታቸው ይታወሳል። ህግ አስከባሪዎቻችንን እንወዳቸዋለን፣ መንግስታችን በወሰደው የለውጥ እርምጃም ደስተኛ ነን ብለዋል ፕሬዚደንቱ። ሚስተር ትራምፕ ከሁለት ሳምንታት በፊት በሶሪያ ሲቪሎች ላይ ለደረሰው የኬሚካል ጥቃት አጸፋ የሚሳይል ጥቃት ካካሄድ ወዲህ የህዝብ ድጋፋቸው ከፍ እያለ መጥቷል። ሆኖም የህዝብ አስተያየት ገምጋሚው ጋለፕ እንደሚለው መራጮች ስለ እርሳቸው አስተዳደር ያለው አስተያየት 52 ለ42 ከመቶ በሆነ ልዩነት አሉታዊ ነው። ኩዊኒፒያክ ዩኒቨርሲቲ ደግሞ 56 ከመቶ አሉታዊ፣ 40 ከመቶ አዎንታዊ መሆኑን አመልክቷል። የኢንተርኔት የፖለቲካ ዜና አውታሩ ፖለቲኮና ሞርኒንግ ከንሰልት በበኩሉ ዛሬ ባወጣው የህዝብ አስተያየት 39 ከመቶ መራጭ ለፕሬዚደንቱ ኤ ወይም ቢ ነጥብ ሲሰጡ፣ ወደ 37 ከመቶ የሚጠጉት መራጮች ደግሞ ዲ ወይም ኤፍ ሰጥተዋቸዋል። ኤ እጅግ በጣም ጥሩ፣ ቢ በጣም ጥሩ፣ ዲ ደካማ፣ ኤፍ ተቀባይነት የሌለው ለማለት ነው። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ዛሬ ሐሙስ በግብጽ ጉብኝት አድርገዋል። ሚኒስትሩ የሚኒስትሩ ጉብኝት በትራምፕ አስተዳደር የመጀመሪያ አንድ መቶ ቀናት ዋሽንግተን ከካይሮ ጋር ግንኙነቷን ሞቅ ማድረጓን መቀጠሏን ያሳያል ተብሏል። መከላከያ ሚኒስትሩ ከግብጻቻቸው ሴድኪ ሶብሂና ከፕሬዚደንቱ አብደልፋታህ ኤልሲሲ ጋር ተወያይተዋል። ኤልሲሲ ባለፈው ወር ዋይት ሀውስን መጎብኘታቸው ሲታወስ የቀድሞ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ እንደ አውሮፓውያን አቆጣጠር በ2009 የያን ጊዜውን መሪ ሆስኒ ሙባረክን ተቀብለው ካስተናገዱ ወዲህ ወደ ዋይት ሀውስ የመጡ የመጀመሪያው የግብጽ መሪ ናቸው። በሎስ አንጀለስ የካሊፎርኒያ ዩኒቨርሲቲ ፕሮፌሰር የሆኑት የመካከለኛው ምስራቅ ኤክስፐርት ጄምስ ገልቪን የትራምፕ አስተዳደር ፖሊሲ የኦባማን ፖሊሲ መቃወም ነው ይላሉ። በሌላ አነጋገር ትራምፕ ኦባማ የሰሩትን ይመለከቱና እኔ ደግሞ ከዛ እጅግ በጣም የተለየ ነው የማደርገው ነው የሚሉት ሲሉ አብራርተዋል ፕሮፌሰሩ። ማቲስ ከግብጽ ባለስልጣናት ጋር ከተነጋገሩ በኋላ ወደ እስራኤል ከማምራታቸው በፊት በካይሮ ያልታወቁ ወታደሮች መካነ መቃብር ላይ የአበባ ጉንጉን አኑረዋል። ማቲስ በግብጽ ቆይታቸው የፖለቲካ የገንዘብና የጸጥታ ችግሮች ወጥረዋት እየታገለች የምትገኘው ሀገር በጠንካራ ጸረ ሽብርተኛ ትግሏ እንድትቀጥል ግፊት ያደርጋሉ ተብሎ ተጠብቋል። ግብጽ በሲናይ ሰርጥና በአንዳንድ የከተማ አካባቢዎችን ጭምር በጸጥታ ስጋት የተወጠረች መሆኗ ይታወቃል። በቅርቡም የሆሳዕና ዕለት እስክንድሪያና ታንታ ከተሞች በሚገኙ ኦርቶዶክስ አብያተ ክርስቲያናት እስላማዊ መንግስት ብሎ ራሱን የሚጠራው ቡድን ታጣቂዎች ባደረሱት ጥቃት የብዙ ሰው ሕይወት መጥፋቱ የሚዘነጋ አይደለም። ኢራን ለአካባቢዋ ስጋት ነች፣ እናም ቴህራን ላይ ከአሁኑ እርምጃ ካልተወሰደ ስጋቱና አለመረጋጋቱ በመላው ዓለም ይሰፋል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አሳሰቡ። ዝላቲታ ሆክ ያጠናቀረችው ዘገባ አዲሱ አበበ ያቀርበዋል። ኢራን ለዓለም ሰላም ጠንቅ ትሆናለች የሚለው የፕሬዚዳንት ትራምፕ አስተዳደር በዚያች አገር ላይ የሚከተለውን ፖሊሲም ከስር መሠረቱ እየመረመረ መሆኑ ተነግሯል። ኢራን በመንግሥት በመንግስት ደረጃ ሽብርተኝነትን የምትደግፍ ሀገር ነች። በርካታ ውዝግቦችን የምታባብስና ዩናይትድ ስቴትስም በየመን፣ በሶሪያ፣ በኢራቅና በሊባኖስ ላይ የምትከተለውን ፖሊሲ የምታጣጥል፣ በእስራኤል ላይም የሚካሄድ ጥቃትን የምትደግፍ ነች። ከአሁኑ እርምጃ ካልተወሰደባትም አሉ ቲለርሰን፣ የኒውክሌር ጦር መሣሪያ ጥማቷ ከሰሜን ኮሪያ ባላነሰ ሁኔታ ለዓለም ሰላም በጣም አስጊ ነው። በቅርቡ ያካሄደችው የመካከለኛ ርቀት ተወንጫፊ ሚሳይል ሙከራ ኢራን የተባበሩት መንግሥታት ድርጅት የጸጥታው ጥበቃ ምክር ቤት ላወጣው ውሳኔ 2231 ተገዢ አለመሆኗን ያሳያል። እንደ አውሮፓ አቆጣጠር በ2015 ዓ ም ኢራን ከዩናይትድ ስቴትስና ከሌሎች አምስት አገሮች ጋር ባደረገችው ውል የኒውክለር ጦር መሣሪያ ግንባታዋን ልትተው በምትኩም የተጣለባት የኢኮኖሚ ማዕቀብ ሊነሳላት አንድ ስምምነት ተፈራርማ ነበር ፕሬዚዳንት ዶናልድ ይህን ውል ገና ከመነሻው አንስቶ የማይረባና የመጨረሻ ብልሹ ስምምነት በማለት ሲያጣጠሉት እንደነበርም አይዘነጋም። ውጭ ጉዳይ ሚኒስትር ቲለርሰን ሲናገሩ የፕሬዚዳንት ትራምፕ አስተዳደር የኢራንን ስጋት እየመረመረ ሲሆን ለመፍትሔውም አማራጭ አቀራረብ እንደሚሻለት አመልክተዋል። ወደ ዝርዝር ግን አልገቡም። አንዳንድ የዩናይትድ ስቴትስ ምክር ቤት አባላት ከኢራን ላይ የኢኮኖሚ ማዕቀብ መነሳቱን ይቃወማሉ። ይሁን እንጂ ደግሞ ዩናይትድ ስቴትስ እንደገና ማዕቀቦችን ብትጥል ዓለም አቀፍ ስምምነትን መጣስ እንደሚሆን ተንታኞች ይናገራሉ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመጪው ኅዳር እስያ ውስጥ በሚከፈቱ ሶስት የመሪዎች ጉባኤ ላይ እንደሚገኙ ምክትል ፕሬዚደንቱ ማይክ ፔንስ ዛሬ ኢንዶኔዥያ ውስጥ ባካሄዱት ጉብኝት ወቅት ይፋ አድርገዋል። ፔንስ በእስያ ሀገሮች ለአስር ቀናት ባደረጉት ጉብኝት የመጨረሻቸው በሆነችው ጃካርታ ሲናገሩ ትራምፕ የደቡብ ምስራቅ እስያ ሀገሮች ማህበር አሲያን በምህጻር ሲጠራ ማለት ነው ፊሊፒንስ ውስጥ የሚካሄዱ የመሪዎች ጉባኤዎችና ቪየትናም በሚካሄደው የእስያ ፓሲፊክ ምጣኔ ሀብታዊ ትብብር አፔክ እንደገና በምሕጻር ጉባኤ ላይ እንደሚገኙ ገልጸዋል። ምክትል ፕሬዚደንቱ ከአሲያን ዋና ጸሐፊ ጋር ከተወያዩ በኋላ በሰጡት ቃል የትራምፕ አስተዳደር በደቡብ ቻይና ባህር ሰላምና መረጋጋትን ለማስፈን ከድርጅቱ ጋር ተባብሮ እንደሚሰራ አመልክተዋል። በመጨረሻም በዩናይትድ ስቴትስ ውስጥ ከኬብል ቴሌቪዥን ዜና አቅራቢዎች ሁሉ ከፍተኛ ቁጥር ያለው ተመልካች ያለውና በወሲባዊ ወከባ ፈጻሚነት ክስ የተጠመደው ቢል ኦራይሊ ከስራው ተሰናብቷል። ትዌንቲ ፈርስት ሴንቸሪ ፋክስ ቴሌቪዥን ጣቢያ ትናንት ረቡዕ ባወጣው መግለጫ ውንጀላዎቹ በደንብ በጥንቃቄ ከተፈተሹ በኋላ ቢል ኦራይሊ ከእንግዲህ በጣቢያው እንደማይሰራ ኩባንያውና ራሱ ተስማምተዋል ብሏል። ከስራ ማሰናበቱ መሰናበቱ በተገለጠበት በትናንትናው ዕለት ኦራይሊ በቫቲካን ከሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ከአቡነ ፍራንሲስ ጋር ሲጨባበጥ የተነሳው ፎቶ ታይቷል። ኦራይሊ ትናንቱኑ ባወጣው መግለጫ ከፋክስ ጋር በመሰረተ ቢስ ውንጀላ በዚህ መልክ መለያየታችን እጅግ በጣም ያሳዝነኛል ብሏል። ነገር ግን በታሪክ በስኬት ወደር የሌለው የዜና ፕሮግራም ጀምሬ በመምራቴ የምኮራ ሰው ነኝ ብሏል። ኦራይሊ የ67 ዓመቱ ቢል ኦራይሊ ከጥቂት ቀናት በፊት ለተመልካቾቹ ለረጅም ጊዜ በእቅዱ ወዳያስኩት እረፍት መሄዴ ነው ብሎ አስታውቆ የነበረ ሲሆን በሚቀጥለው ሳምንት ሰኞ ነበር ወደ ስራው የሚመለሰው። ኦራይሊን ፋክስ ኒውስ ያሰናበተው ጣቢያውና ኦራይሊ ራሱ ወሲባዊ ወከባ አድርሶብናል፣ የማይገባ አያያዝ እንግልት ፈጽሞብናል ብለው ለከሰሱት አምስት ሴቶች 13 ሚሊዮን ዶላር መክፈላቸውን ለኒውዮርክ ታይምስ ጋዜጣ ያወጣውን ዘገባ ተከትሎ ነው። ሴቶቹ ለኦራይሊ የዜና ፕሮግራም የሚሰሩ አልያም በእንግድነት ቀርበው የነበሩ እንደሆኑ ነው ዘገባው የጠቆመው። እሱ ግን ባወጣው መግለጫ ገንዘብ መክፈሌ ልጆቼን በዚህ ውዝግብ እንዳይጎዱብኝ ለመከላከል ብዬ ነው ብሏል። ለክሱ ያለ አግባብ የተጋለጥኩትም በሕዝብ ዘንድ ባለኝ ዝነኝነት ምክንያት ነው ብሎ ያማርራል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትዝ በ22 ሜትር ባንድ በ13860 ኪሎሄርትዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሚያዝያ 12 2009 ዓመተ ምህረት ምሽት ፕሮግራም ነው። ፌስቡክ ህይወታችንን ምን ያህል ቀይሮታል? እንግዲህ አሁን ሌላ አንድ ዴታ ፖይንት አለኝ። ለምሳሌ አሁን ሰው ፌስቡክ ተጠቃሚ ሰማንያ ፐርሰንቱ ዜና የሚያገኘው በፌስቡክ ነው የሚባል ዴታ ይቼ ነበረ ቅርብ ጊዜ። ምንድን ነው የሚያደርግ እንግዲህ ፌስቡክ ሰውን አሰብ አሰብ ሰው ተተራርቆ የነበረውን ሰው ቅርብ እንዲሆን አደረገው። አቶ ተሻገር ተስፋዬ መካሻ ከካሊፎርኒያው ሲሊኮን ቫሊ ቴክኖሎጂስት እና የሶፍትዌር መሐንዲስ ናቸው። በሳይንስና ህይወት ክፍለ ጊዜ ይዘናቸዋል። ግጥምና ዜማ። እንዲህ ካራራቀን ነይ ፍቅርን በጃዝ ለጋት አንድ ቀን ያውም አርብ ማታ ልክ በዕለቱ ቀን በሰላሳ ዲናር ክርስቶስ ሲሰቀል በተተረተረው መልክ ብዛ ገልቀሽ መቅደሱ ጠብቂኝ፣ ሰላሳ ብር ይደሽ በዲናር ለሸኘው ለዚያ ለንጉሱ ሰላሳ ነው መግቢያው የቤተ መቅደሱ። በወጣቷ አገጣሚ ከምልእቲ ኪሮስ ጋር ሳምንት የተጀመረ ምጥን የስነ ግጥም ወግ ተከታይ ነው የሰማችሁት። በምሽቱ ባህልና ማህበረሰብ ቅንብር በሁለተኛው አጋማሽ ይቀርባል። ትከታተሉ ዘንድ ከአክብሮት ጋር እንጋብዛለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ግጥምና ዜማ እንዲህ አራራቀን። እሺ ቀደም ሲል የተሰማውን ግጥም ነው በድጋሚ የሰማ ነው። ከይቅርታ ጋር አሁን ወደ አብዩ ርዕስ ነው የምናልፈው። በኢትዮ አሜሪካን ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማህበር በሁለት ነጥብ አራት ቢሊዮን ብር ወጪ ለሚገነባ ሆስፒታል ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመሰረት ድንጋይ አኑረዋል። ሆስፒታሉ ከሚሰጠው የላቀ የህክምና አገልግሎት በላይ ወጣት ኢትዮጵያውያን ሐኪሞችን በማሰልጠኑ ላይ እንዲያተኩርም አሳስበዋል። የሆስፒታሉ ዓላማ በዓለም አቀፍ ደረጃ የሕክምና አገልግሎት በጥራት መስጠት እንደሚሆንም ተገልጿል። መለስካቸው አመሃ ዝርዝር አለው። በአዲስ አበባ ከተማ በቦሌ ክፍለ ከተማ አያት አካባቢ በ150ሺ ካሬ ሜትር ላይ እንደሚያርፍ የሚጠበቀው ይህ መስራቾቹ የሕክምና ከተማ ብለው የሰየሙት የሕክምና ማዕከል የመጀመሪያ ምዕራፍ ግንባታው 110 ሚሊዮን የአሜሪካ ዶላር ይፈጃል፣ ሁለት ነጥብ አራት ቢሊዮን ብር መሆኑ ነው። ዛሬ ረፋዱ ላይ ለግንባታው የመሰረት ድንጋይ ያኖሩት የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በሥነ ሥርዓቱ ላይ ባደረጉት ንግግር ሆስፒታሉ እያደገች ሄዳለች ላሏት አዲስ አበባም ሆነ ለጠቅላላ ሀገሪቱ የሚሰጠውን ከፍተኛ ጥቅም ጠቁመዋል። ከዚህ በተጨማሪና ላቅ ያለ ጥቅም ይሰጣል ብለው የሚገምቱት በሀገሪቱ እየተስፋፉ በሚገኙት የሕክምና ትምህርት ቤቶች ውስጥ ለሚማሩት ወጣት ሐኪሞች የሚሰጠው ትሩፋት ነው። እኔ ከዚህ ሆስፒታል በላይ በየተቋሞቹ ወይም በሜዲካል ስኩልስ የሚሰጧቸው ትምህርቶች የሪሰርች ወረቀቶችን የሚያዩበት ከዛም አልፎ በቅርብ የሚደግፉበት ሁኔታ እና ምርጥና ጥሩ ሙያ ይዘው የሚወጡ ዶክተሮች እንዲኖሩ ማድረግ ስራ ላይ ከፍተኛ አስተዋጽኦ ልታበረክቱ እንደምትችሉ ከዚህ በፊትም ተወያይተናል። አሁንም ከሆስፒታሉ በላይ ትልቁ ተልዕኳችሁ ይሄ ይሆናል የሚል እምነት አለኝ። ስለዚህም ሜዲካል ስኩሎቻችን ተገቢው ክህሎት ያላቸውና ብቃት ያላቸው እንዲሆኑ ለማድረግ ያላሰለሰ ጥረት እንድታደርጉ በኢፌዴሪ መንግስትና በራሴ ስም አደራ ልላችሁ እፈልጋለሁ። በአስራ ሁለት ትውልድ ኢትዮጵያውያን ሐኪሞች ሐሳቡ እንደተጠነሰሰ ያስታወሱት የኢትዮ አሜሪካ ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማህበር ቦርድ ሊቀመንበር ዶክተር ግርማ ተፈራ ስብስቡን ማለትም ዛሬ ከ250 በላይ ሐኪሞችን ያቀፈውን በአንድነት የያዘው የዓላማው ግልጽነት ነው ይላሉ። በሀገራችን ውስጥ በከፍተኛ ደረጃ ጥራት ባለው ሁኔታ በኢንተርናሽናል ደረጃ የተሞገሰ ሆስፒታል መስራትና በተለይ በተለይ ውጭ ሄደው ሕክምና ፍለጋ ተንከራተው የሚመጡ ወገኖቻችንና ዘመዶቻችንን የሚረዳ ግለሰቦች አገራቸውን እንዲታከሙ የሚችሉበትን ሆስፒታል መፍጠር ዋናው ዓላማችንና ሁሉ ሰው የሚያምንበት የጋራ ዓላማችን መሆኑ አሰባስቦናል። የፕሮጀክቱ ዋና ስራ አስፈጻሚና አማካሪ አቶ መላኩ ንጉሴን ከሥነ ስርዓቱ ፍጻሜ በኋላ ይህ የሕክምና ማዕከል የሚያመጣው ወይንም የሚጨምረው አዲስ ዋጋ ምንድን ነው ብዬ ጠይቄያቸው ነበረ። ምንድን ነው? የእኛ ኢንተርናሽናል ስታንዳርድ ነው ማለት አሁን ለምሳሌ የውጭ ሀገር ዲፕሎማትና ዜጋ እዚ ሀገር ያለ ከታመመ ውጭ ሀገር ሄዶ ነው የሚታከመው። እዚ ሀገር አይታከምም። ለምንድን ነው የዚ ሀገር የሚሰጠው ህክምና ኢንተርናሽናል ስታንዳርድ አይደለም ብሎ ነው እንግዲህ የሚታወቀው፣ እና እኛ የምንሰራው ኢንተርናሽናል ስታንዳርድ ነው ብለን ነው። በሥነ ሥርዓቱ ወቅት የተሰራጩ መረጃዎች እንደሚያመለክቱት ይህ የመጀመሪያው ግንባታ ዋናውን ድርሻ ይይዛል። ሁሉም አይነት ምርመራዎች የሚካሄዱበት 300 አልጋዎች፣ ስምንት የቀዶ ህክምና ክፍሎች፣ ሁለት ካቴተራይዜሽን ላቦራቶሪዎች፣ 80 ማማከሪያ ክፍሎች ያሉት የተመላላሽ ህክምና መስጫ ህንፃና የካንሰር ምርመራ ማዕከል ያለው ዘመናዊ ሆስፒታል ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው፣ እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የቀረበው የዕለቱ አብይ ርዕስ ነበረ። የትንታኔው መጽሔት ይቀጥላል። በደቡብ ሱዳን የሚገኙ የረድኤት ድርጅቶች አስቸኳይ የምግብና ሌሎች እርዳታዎችን ለእርዳታ ጠባቂዎች ለማድረስ ከባድ ችግር እንደገጠማቸው እየተናገሩ ነው። ከቦታ ቦታ ለመጓጓዝ ሁኔታዎችን እጅግ አደገኛ ያደረገባቸው ደግሞ አንዱም የታጣቂ ቡድኖች እንቅስቃሴ መሆኑን ያስረዳሉ። ከአሜሪካ ድምፅ የምስራቅ አፍሪካ ቢሮ ዘጋቢያችን ጂል ክሬግ ዝርዝሩን ልካለች፣ ሰሎሞን ክፍሌ ያቀርበዋል። በደቡብ ሱዳን ግጭቶችን ማብቃትና ተጨማሪ ቸነፈርን ማስወገድ፣ እነዚህ ሁለቱ ተነጣጥለው የሚታዩ ጉዳዮች አይደሉም። በምድር ላይ ያለው ሁኔታ ግን ነገሮች ከጊዜ ወደ ጊዜ እየተባባሱና ይበልጥ ውስብስብ እየሆኑ መምጣታቸውን ያሳያል። በዓለም አቀፉ የቀውስ አስወጋጅ ቡድን ውስጥ አንጋፋ ተንታኝ ኬሲ ኮፕላንድ በአሁኑ ወቅት በምድር ላይ ያለው ሁኔታ ከሁለት ዓመት በፊት ከነበረው የባሰ ትርምስ የሚታይበት ነው ያኔ አንድ መንግስት፣ አንድ የታጠቀ ተቃዋሚ ቡድን ብቻ ነበር። አሁን በደቡብ ሱዳን ያሉ ታጣቂ የተቃዋሚ ቡድኖች ግን በደርዘን ይቆጠራሉ ሲሉ ኮፕላንድ አክለው ያስረዳሉ። ከእነዚያ ውስጥ በጣት የሚቆጠሩት የመንግስቱን ኃይሎች በጦርነት መግጠም የሚችሉ ናቸው። ሌሎቹ ግን መንግስቱን ሊዋጉ የሚችሉ አይደሉም። ስለዚህ ማድረግ የሚችሉት የመንግስቱን ኮንቬዮች እያሸመቁ በየመንገዱ ማጥቃትና የመሳሰሉትን መፈጸም ናቸው። ይህም በሚያደርጉበት ጊዜ እንግዲህ አመፁ በቀላሉ ይጀምራል። ሀገሪቱ ውስጥ ዘረፋና አለመረጋጋት ይፈጠራል። ይህን መሰሉ ውዥንብር በተቃዋሚ ወገን ላይ ብቻ አይወሰንም፤ ከመንግሥቱ ጎን ተባብረው የተሰለፉ ሚሊሻዎችንም ይመለከታል። በቅርቡ በዋውና ኢኳቶሪያ በሲቪሎች ላይ የደረሱ ጥቃቶችን ያዩ ምስክሮች ሲናገሩ ጥቃቱን ያደረሱት የደንብ ልብስ የለበሱ ሰዎች ናቸው ብለዋል። አንዳንዴ ጥቃት አድራሾቹ ወታደሮች፣ የሚሊሻ አባላት፣ የሆኑ ሽምቅ ተዋጊዎች ግልጽ አይደለም። ኬን አይዛክስ ጽህፈት ቤቱን እዚህ በዩናይትድ ስቴትስ ያደረገው ሳማሪታንስ ፐርስ የተባለው የበጎ አድራጎት ድርጅት ምክትል ፕሬዚደንትና የመንግሥት ፕሮግራሞች ግንኙነት ኃላፊ ናቸው። የተባበሩት መንግሥታት ድርጅት ቸነፈር ገብቶባቸዋል ሲል ባወጀባቸው ሁለት የዩኒቲ ስቴት አካባቢዎች በአንደኛው ማለትም በማየንዲት ባልደረቦቻቸው ለጥቂት ጊዜ ታግተውባቸው ነበር። እንዲህ ይላሉ። ከበርካታ ሳምንታት በፊት ማየንዲት ውስጥ ታግተውብን የነበሩ ሰዎች አሉ። አካባቢው ቸነፈር የገባበት ነው። አግተው የወሰዷቸው ደግሞ የአንደኛው ታጣቂ ወገን ተባባሪው ሲሆኑ እርምጃውን የወሰዱት ከማንም በተሰጠ ትዕዛዝ ሳይሆን በራሳቸው ፈቃድ ነው። ሰዎቹን መጥለፍ ብቻ ጥሩ መስሏቸው ያደረጉት ነው። በአካባቢው እየተካሄደ ያለው ግጭት ውስብስብ ችግሮችን እንደፈጠረ ነው በዓለም አቀፉ የቀውስ አስወጋጅ ቡድን ውስጥ አንጋፋዋ ተንታኝ ኬሲ ኮፕላንድ ያስረዱት። ኢኳቶሪያ ስቴትን ብንወስድ ይላሉ ኮፕላንድ። ኢኳቶሪያ ስቴት ለደቡብ ሱዳን የዳቦ ቅርጫት ነው። ዋና የመተላለፊያ መስመርም ነው። ስለዚህ በዚያ አካባቢ ውጊያ የሚካሄድ ከሆነ ለሌሎች ግዛቶች የምግብ አቅርቦትና ሌሎች አስቸኳይ እርዳታዎች ይቋረጣሉ ማለት ነው። የደቡብ ሱዳኑ ትርምስ በዚያ አካባቢ የተሰማሩ ድርጅቶችን ሥራም በእጅጉ አስቸጋሪ አድርጎባቸዋል። የዓለሙ ድርጅት በትላንት መግለጫው በደቡብ ሱዳን ግጭት እስካሁን ብቻ ሰላሳ ሁለት የእርዳታ ሠራተኞች ተገድለዋል። ውጊያው ከተቀሰቀሰ እንደ አውሮፓውያን ዘመን አቆጣጠር ከ2013 ዓ ም ወዲህም 3 ሚሊዮን 500 ሺህ ሰዎች ከቤት ንብረታቸው ተፈናቅለዋል። የተባበሩት መንግስታት ድርጅትና የአፍሪቃ ህብረት በመካከላቸው የሚኖረውን ትብብርና የማስተባበር ተግባር ከፍ ለማድረግ የሚያስችላቸውን እርምጃ ትናንት ወስደዋል። የሰላምና የጸጥታ አጋርነታቸውን ለማጠናከር የሚያስችል ማዕቀፍም ፈርመዋል። ዘጋቢያችን ማርገሬት በሽር ከተባበሩት መንግስታት ድርጅት ጽህፈት ቤት ያስተላለፈችውን አዳነች ፍሳዬ ታቀርበዋለች። የማዕቀፍ ስምምነት የተደረገው በአፍሪቃ ግጭቶች እንዳይከሰቱ ለመከላከልና ግጭት ከተፈጠረም ፈጣን ምላሽ በመስጠት ተግባር ትብብራቸውን ለማጠናከር ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ ከአፍሪቃ ህብረት ኮሚሽን ሊቀመንበር ሙሳ ፋኬ መሐማት ጋር ሆነው ለጋዜጠኞች በሰጡት መግለጫ ስምምነቱ በሁሉም ዘርፎች ትብብር ያጠናክራል ብለዋል። የሰላምና የጸጥታ ራዕይ እንጋራለን። የአካታች ዘላቂ ልማት፣ ሰብአዊ መብትና መልካም አስተዳደር አብሮ መታየት ያለባቸው የጋራ የሆነ ራዕይ የሚያስፈልጋቸው ናቸው። በሁለቱ ድርጅቶቻችን ደግሞ የጠነከረ ትብብር እንዲኖር ያስፈልጋል። ከሰላምና ጸጥታ ሌላ የማዕቀፉ ስምምነት በምርጫ ጉዳዮች፣ በመልካም አስተዳደር፣ በሽምግልና ሰብአዊ መብትን በማክበር ሰብአዊ ቀውስን በማስወገድና ከተከሰተ ምላሽ በመስጠት በኩል የሚደረገው ትብብር እንዲሰፋ ያደርጋል። ባለፈው ጥር ወር በአፍሪቃ ሕብረት ሊቀመንበርነት የተመረጡት መሐማት ስምምነቱን በበጎ ተቀብለውታል። ስምምነቱ የተደረገው ከአህጉሪቱ የበርካታ ግጭቶች፣ የአሸባሪነት፣ የፍልሰትና ከመኖሪያ የመፈናቀል ችግሮች እንዲሁም በሶስቱ ሀገሮች ረሃብ ሊገባ ይችላል የሚል ስጋት ባለበት በአሁኑ ወቅት ነው። በሌላ በኩል ደግሞ የአፍሪካ ሀገራት መሪዎች የዘላቂ ልማት እቅድ ለማውጣትና እየተበራከተ ለሄደው የወጣቶች ብዛት የስራ ዕድል ለመፍጠር እየተፍጨረጨሩ ናቸው። ፈርአየር አዲ አፍሪካ ውስጥ ሰፊ መሰረት አለ። ብዙ ጥሪት አላት። አብዛኛው ህዝቧ ወጣት ነው። ከአፍሪቃ 1.2 ቢሊዮን ህዝብ 60 ከመቶዎቹ ወጣቶች ናቸው ነበር ያሉት መሐማት ክብራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ከምሽቱ ሶስት ሰዓት ከሀያ አምስት ደቂቃ ነው አሁን። አዲስ አበባና አካባቢዋ ላይ በአስራ ዘጠኝ በሀያ ሁለት ና በሀያ አምስት ሜትር ባንድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ የሚተላልፍላችሁ ስርጭታችን ነው በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙናላችሁ ዌብሳይታችን ነው። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። ዝግጅታችን አጋማሽ ላይ እስቲ አሁን ዘናና አድርግ ትንሽ አድማጮቻችንን ቆንጂት፣ ጥሩ ሀሳብ፣ ከድሮ ባልደረቦችሽ እስቲ አንዱንን እንጋብዝ፣ ግርማ ነጋሽ። ግርማ ነጋሽ የኔ ሀሳብ ይላል። አሁን ሦስት ሰዓት ከ29 ደቂቃ ሆኗል። የሰዓቱን ዋና ዋና ዜና ቆንጭ ታሰማናለች። እንደ ምዕራባውያኑ ያሉ ትምህርት ቤቶችና ዩኒቨርሲቲዎች ልጆቻቸውን የሚልኩና የሚያስተምሩ ወላጆች ቅጣት ያገኛሉ ሲል የሶማሊያው ጽንፈኛ ቡድን የአልሸባብ ታጣቂዎች ዛቱ። የአልሸባብ ልሳን የሆነው ራዲዮ አንዳሎስ ላይ የተላለፈ የ26 ደቂቃ መግለጫ የቡድኑ ቃል አቀባይ አሊድሬ የምዕራባውያን መሰሎቹ ትምህርት ቤቶች ለከሃዲ ጥቅም የቆሙና ልጆቻችንን ከእስልምና ለማራቅ የሚያገለግሉ ናቸው፣ መምህራኑና ወላጆችም ጭምር ቅጣት ያገኛችኋል ሲል አስጠንቅቋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደሩን ከተረከቡ ወዲህ ያለፉትን ሶስት ወራት ክንዋኔያቸውን ግሩም እያሉ ይገልጻሉ። አሜሪካውያን መራጮች አሉታዊ አስተያየት ያላቸው መሆኑን ነው ግምገማዎች ደግሞ የሚያመለክቱት። የዩናይትድ ስቴትሱ የመከላከያ ሚኒስትር ጂም ማቲስ ዛሬ በግብጽ ጉብኝት አድርገዋል። ሚኒስትሩ ጉብኝታቸውን ያደረጉት የሚኒስትሩ ጉብኝት በትራምፕ አስተዳደር የመጀመሪያ አንድ መቶ ቀናት ዋሽንግተን ከካይሮ ጋር ግንኙነቷን ሞቅ እያደረገች መሆኗን ያን እየቀጠለች መሆኗን ያሳያል ተብሏል። ኢራን ለአካባቢዋ ስጋት ነች። እናም ቴህራን ላይ ከአሁኑ እርምጃ ካልተወሰደ ስጋቱና ለመረጋጋቱ በዓለም ላይ ይስፋፋል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አሳሰቡ። አመሰግናለሁ ቆንጂት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 12 2009 ዓ ም ስርጭታችን ነው። አሁን ከዩናይትድ ስቴትስ ኮንግረስ ኢትዮጵያን በሚመለከት የተጠናቀረ ልዩ ዘገባ አለን። በዩናይትድ ስቴትስ የተወካዮች ምክር ቤት ኢትዮጵያን በተመለከተ የሚቀርቡ የውሳኔ ሐሳቦችን በተሳካ ሁኔታ አምክኛለሁ ሲል የኢትዮጵያ መንግሥት ቢገልጽም አሁንም ኢትዮጵያን የተመለከቱ ሕጎች በኮንግረስ እየተረቀቁ መሆናቸውን ከሕዝብ ተወካዮች መረዳት ተችሏል። የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ወርቅነህ ገበየሁ በመጋቢት መጨረሻ ለሕዝብ ተወካዮች ምክር ቤት ባቀረቡት የሥራ አፈጻጸም ዘገባ ላይ ሁለት ረቂቅ ህጎችን እንዳጨናገፈ የሀገር ውስጥ መገናኛ ብዙሃን ዘግበዋል። የኮንግረሱ የአፍሪካ ንዑስ ኮሚቴ ሊቀመንበር ለዝግጅት ክፍላችን በሰጡት ማብራሪያ የተወካዮች ምክር ቤቱ በምርጫ ሲቀየር ህጎች እንደ አዲስ ለውሳኔ ይቀርባሉ እንጂ የተጨናገፈም ሆነ እንዲዘገይ የተደረገ ህግ የለም ብለዋል። የኦሮምኛ ዝግጅት ባልደረባ ትዕግስት ገሜ ቃለመጠይቁን አድርጋለች። የኖክሰማ ጊዜር ዘገባውን አጠናቅሯል። በአውሮፓውያን አዲስ ዓመት ስራ የጀመረው የዩናይትድ ስቴትስ ኮንግረስ ሲሰየም በህግ አርቃቂው የህዝብ ተወካዮች ምክር ቤት የአፍሪካ ንዑስ ኮሚቴ ሊቀመንበር ክሪስ ስሚት በኢትዮጵያ ላይ ከሌሎች አባላት ጋር የጻፉትን ህግ ይፋ አደረጉ። በየካቲት ወር መግቢያ ላይ በካፒተል ሂል በሰጡት ጋዜጣዊ መግለጫም የኢትዮጵያ መንግሥት በሀገሪቱ የተንሰራፉ ሕዝባዊ ተቃውሞዎችን ለማብረድ የያዘው መንገድ የዜጎችን መብት ይጥሳል የዴሞክራሲው ሂደት አደጋ ላይ ነው ሲሉ ማስተካከያ እንዲደረግ ካልሆነም የዩናይትድ ስቴትስ መንግስት ከኢትዮጵያ ጋር ያለውን ግንኙነት እንደገና እንዲገመግም ጠየቁ። በቀደመው ኮንግረስ በኢትዮጵያ የሰብአዊ መብትና ዴሞክራሲ ሂደት ላይ ውሳኔ 861ን አስተዋውቀው የነበሩት ኮንግረስመን ስሚት አዲስ ለተሰየመው ኮንግረስም ውሳኔ 128 የተባለ ረቂቅ አስተዋውቀዋል። በሴኔቱም ስራውን ባጠናቀቀው ኮንግረስ ባለፈው አመት ሚያዝያ ወር ውሳኔ 432 ተዋውቆ ነበር። የሴኔቱ ረቂቅ የያዛቸውን ነጥቦች እንግለጽላችሁ። በቅድሚያ በኢትዮጵያ ሰላማዊ ሰልፍ የሚያደርጉ ዜጎች ወደ ግጭት እንዳያመሩ ያሳስባል። ለኢትዮጵያ መንግስት ደግሞ የጸጥታ ኃይሎች የሚወስዷቸው ከመጠን ያለፉ እርምጃዎችን ያቁም ግድያዎቹን በተለይ በኦሮሚያ ክልል የተፈጸሙ የኃይል እርምጃዎችን ያጣራ፣ በቁጥጥር ስር የሚገኙ ተቃዋሚዎች፣ ጋዜጠኞችና ሌሎችም ህገ መንግስታዊ መብታቸውን በመጠቀም የታሰሩ ይፈቱ፣ የዜጎችን የመሰብሰብና የመደራጀት መብት እንዲሁም ሀሳብን በነጻነት መግለጽ ያክብር የሚሉ ናቸው። ለዩናይትድ ስቴትስ መንግስት ደግሞ ከኢትዮጵያ ጋር ያለውን ግንኙነትና እርዳታ እንደገና እንዲገመግም ዴሞክራሲና መልካም አስተዳደርን በመገንባት ላይ እንዲተባበር ይጠይቃል። እነዚህን ሁለት ህጎች ነው የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነ ገበየሁ ለሀገሪቱ በጎ ያልሆኑ ሲሉ የገለጿቸውና መንግስታቸው ለኢትዮጵያ በጎ አመለካከት ያላቸው ያሏቸው የኮንግረስ አባላት ጋር በመተባበር እንዲመክኑ አደረገ በማለት ለህዝብ ተወካዮች ምክር ቤት የገለጹት የኮንግረስማን ክሪስ ስሚት ከፍተኛ የቅርብ ረዳት ግሬግ ስምክንስ የአፍሪካ ንዑስ ኮሚቴ የሥራ ኃላፊ ናቸው። የመከነም ሆነ የተስተጓጓለ ህግ የለም ይላሉ። በቅድሚያ ሴኔቱ በ2016 ረቂቅ ውሳኔ አቀረበ። እኛም የፀሐያማ ወር መግቢያ ላይ ወይንም ከዚያ ጥቂት ቀደም ብሎ ረቂቃችንን አስተዋወቅን። የምርጫ ወቅት ስለ ነበር ህጉን ወደፊት በመግፋት ለሙሉ የውጭ ጉዳዮች ኮሚቴ ማቅረብ አልቻልንም። በዩናይትድ ስቴትስ ኮንግረስ አሰራር መሠረት ይላሉ ግሬግ ስምኪንስ። አዲስ ኮንግረስ ሲሰየም ረቂቅ ህጎች እንደገና መተዋወቅ አለባቸው። ከምርጫው ስንመለስ ሌሎች በርካታ ጉዳዮች ስለነበሩ ህጉን የማስመዝገቢያ ሂደት ወይንም ማርካፕ ለማድረግ አልቻልንም። ስለዚህ አልተንቀሳቀሰም። ሁኔታው ግን በውጭ ኃይሎች ግፊት ነው የሚለው እውነት አይደለም። ማርካፕ አልተደረገም። እውነቱ ያ ነው። በዩናይትድ ስቴትስ ኮንግሬስ የሚቀርቡ ረቂቅ ህጎች አስቀድሞ በዋና አርቃቂና ሌሎች ረዳቶች ድጋፍ ሲያገኝ ለንዑስ ኮሚቴው ከዛም ለአብይ ኮሚቴው ይቀርብና በስተመጨረሻ ወደ ሙሉ ቤቱ ይተላለፋል። የህግ አርቃቂውን ካለፈ በኋላ በተመሳሳይ ሂደት በሴኔቱ ለውሳኔ የሚቀርብ ይሆናል። ግሬግ ሲምኪንስ በኢትዮጵያ ላይ የቀረበው ረቂቅ ሂደቱ ቆሟል ከሚሉ ጋር አይስማሙም። አስቀድመን ያቀረብነው ህግ ወደ አርባ ረዳት አርቃቂዎች የደገፉት ነበር። አሁን ወደ ሰላሳ የሚሆኑ አባላት ይደግፉታል። በየቀኑ ተጨማሪ ድጋፍ እያገኘን ነው። ስለዚህ ረቂቅ ህጉ ተጨናግፏል የሚለው አስተያየት ግራ የሚያጋባ ነው። በህግ አርቃቂው የህዝብ እንደራሴዎች ምክር ቤት ባለፈው ወር የምስክር ሰጪ ሸንጎ ተሰይሞ በኢትዮጵያ የኦሮሚያና አማራ ክልል የተከሰቱ ሰልፎችና የመንግስቱን እርምጃዎች፣ እንደዚሁም አጠቃላይ የመልካም አስተዳደር ይዞታን ገምግሟል። በምስክር ሰሚ ሸንጎ የተነሱ በርካታ ጉዳዮች አሉ በኢትዮጵያ መፍትሄ የሚያስፈልጋቸው ከበድ ችግሮች እንዳሉ ተረድተናል። የኢትዮጵያ መንግስትን የቴክኒክ እገዛ በመስጠት ዙሪያ አነጋግረናል። በዚህም ዙሪያ ረቂቅ ህግ አዘጋጅተናል። እነርሱ ግን ጉዳዩን እውቅና መስጠት አይፈልጉም። በዝግ ስብሰባ ስናነጋግራቸው ያምናሉ፣ በይፋ ግን ለሕዝብ ማሳወቅ አይፈልጉም። በዚህ መልኩ ሁኔታዎችን በይፋ በማጣጣልና እውቅና ባለመስጠትን የተሰማራ መንግሥት እንዴት ማገዝ ይቻላል? የኢትዮጵያ የውጭ ጉዳይ ሚኒስትር ስለ ኮንግረስማን ክሪስ ስሚት በፓርላማ ሲናገሩ ጥቅስ ለኢትዮጵያ በጎ አመለካከት የሌላቸው ያሉትን አስመልክቶ ስምክንስ ፈጽሞ መሰረት የሌለው ነው። ሊቀመንበር ስሚት ለኢትዮጵያ የሚሰሩና የሚተጉ እንጂ በአንጻሩ በጎ አመለካከት የሌላቸው አይደሉም። ኢትዮጵያን እያገዝን እንደሆነ ነው የሚሰማን ምክንያቱም ባለፉት ዐሥራ ሁለት ዓመታት በምስክር ሰሚ ሸንጎ የተሰጡ ቃሎችን ስንገመግም በኢትዮጵያ ከባድ የሆነ የንቅናቄ ጫና እየበረታ መጥቷል። በዘጠና ሰባቱ ምርጫ የተሳተፉና ታስረው የተፈቱ የተንገላቱ አካላት የፖለቲካ መፈናፈኛ አጥተው ከሀገር ውጭ በትጥቅ እንታገል ሲሉ አይተናል። ሰላማዊና ዲሞክራሲያዊ ትግል ማድረግ ካልተፈቀደልን ሌላ ምን ምርጫ አለን? በማለት ሁኔታውን አስረዳሉ። ስለዚህ አሉ የኮንግረስማን ክሪስ ስሚት ከፍተኛ ልዩ ረዳትና የአፍሪካ ንዑስ ኮሚቴ የሥራ መሪ ግሬግ ስምኪንስ ኢትዮጵያ ወደ ከፋ አዘቅት እንዳትገባ ለመታደግ ነው የምንሰራው ሲሉ አከሉ። ኢትዮጵያ ሲሪስ ሲግኒፊካንት አላይ ኢትዮጵያ ለዩናይትድ ስቴትስ አብይ የቅርብ አጋር ነች ኢትዮጵያ ተበታትና ወደ አዘቅት እንድትገባ አንፈልግም እነዚህ ሁኔታዎች ከስር ከመሠረቱ ማስተካከል ካልተቻለ ፍራቻችን እውን ሊሆን ይችላል የኢትዮጵያ መንግሥት እነዚህን ችግሮች ለመፍታት አስቀድሞ ድክመቱን በይፋ ማመን አለበት ይላሉ ሚስተር ሲምኪንስ ቀጥሎ የተጠያቂነት አሰራርን ማስፈንና የህዝቡን የዴሞክራሲ የመብትና የአስተዳደር ጥያቄዎችም መመለስ አለበት ይላሉ። ይህንን ከማድረግ ይልቅ ኤስጂአር የተባለ የህዝብ ግንኙነትና ወትዋቾች ቡድንን ቀጥሮ በየወሩ 150 ሺህ ዶላርስ ይከፍላል ሲሉ ስምክንስ አስረድተዋል። Once they realize that paying $150,000 a month does not change the minds of Congress. በየወሩ 150,000 ዶላር መክፈል የኮንግረስን ሐሳብ እንደማያስቀይር ሲረዱና መረጃ የማናሰባሰብባቸው መንገዶቻችን በስፍራው ድረስ እስከ መጓዝና በውጭም በውስጥም ያሉን እስከ ማነጋገር ስለሚደርስ የማናምናውን እኛ እናውቃለን። ለምሳሌ መንግስቱ ያቋቋመው የሰብአዊ መብት ኮሚሽን ሁሉን ነገር በጎ እንደሆነ አድርጎ ነው የሚያቀርበው። በኢትዮጵያ ላይ በኮንግረስ አሁን የቀረበው ረቂቅ በግንቦት ወር ለምዝገባ ወይም ማርካፕ እንደሚቀርብ ግሬግ ስምክንስ ተናግረዋል። ትዕግስት ገሜንና ሄኖክ ስማግዜርን ለዘገባውን ለዘገባውና ለቃለ መጠይቁ አመሰግናለሁ። ወደ ተከታዩ ቅንብር እናልፋለን። ባህልና ማህበረሰብ የሥነ ግጥም ወግ ነው። ሙዚቃና ስዕልም በገዛ መንገዳቸው፣ በቃላቱ ስልት ልክ እያሉ ከወጋችን ይዘልቃሉ ይለናል የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ከወጣቷ ገጣሚ ከምልእቲ ኪሮስ ጋር ሳምንት የጀመረውን ወግ ተከታይ ሲያስተዋውቀን ነው። የምሽቱ ቅንብር ፍቅርና ጃዝ፣ መልስ አልባ ጥያቄ እንዲሁም እኔ ለአንቺ ግጥም የተሰኙትን ጨምሮ ምልእቲ ከግጥም ስራዎቿ አንዳንዱን ለቅምሻ በምት የምታነብበት ይሆናል። የሚጀምረው ፍቅርና ጃዝ ግጥምና ዜማ እንዲህ ካራራ ነይ ናይ ፍቅርን በጃዝ ዘጋድሽ አንድ ቀን ያውም አርብ ማታ ልክ በለቱ ቀን በሰላሳ ዲናር ክርስቶስ ሲሰቀል በተተረተረው መልክ ፍጃ ዘልቀሽ መቅደሱ ጠብቂኝ ሰላሳ ብር ይዘሽ በዲናር ለሸኘው ለዚያ ለንጉሱ ሰላሳ ነው መግቢያው የቤተ መቅደሱ በጎለጎታ ላይ የመዋደድ ልዑል፣ የመዋደድ ጌታ እርቃኑን ተሰጥቷል። እዚህ የፍቅር ጸሐይ በጃዝ ተሸፋፍኖ ኩልል ብሎ ወጥቷል። አቀንቃኝ በሌለው በዚህ በጃዝ ዓለም መሳሪያ ያልያዘ ሙዚቀኛ የለም። ጊታሩ ይጮሃል። ጊታር የያዘውን በልህ ጥርሱን ይነክሷል። ከበሮ የያዘው ላቡ በላዩ ላይ እንደ ጉድ ይወርዳል። ልክ እንደ ጥሩ ሴት ስድስት ታምቡ እዷል አክስፎን የያዘው አይኖቹን ጨፍኖ ትከሻውን ሰብቆ የለም ቅድም ሄዷል በትንፋሹ ዘልቆ። ያውልሽ እዚያ ጋ ኪቦርዱን የያዘ አይኑን ግራና ቀኝ ያቅበበበበ አየሽ። እንደየ ተሰማው እንደየ ህመሙ፣ ሁሉም የሚያወጣው ጃግ ነው ድምር ስሙ። ግጥምና ዜማ እንዲህ ካራራ ቀን ነይ ፍቅርን በጃዝ ዝጋብ ሻንጥቀኝ በፍቅር ይሰፋል የንጉሱን መንበር የንጉሱን መቅደስ እንሸፍንኛ ገድለውት ቀብረውት ተነስቶ በድጋሚ እንኳን ተመልሰሽ መጣሽ፣ እንኳን ደህና ቆያችን። በራም ሳለ በሚለው ግጥሞች የጀመርነው ወግ ሙሉ ግጥሞችን ባናሰማም ረጃጅም ግጥሞች ናቸው። ከግጥም ስራዎችሽ አንዳንዱን እየተካፈልን ስለ ግጥም እናወራለን፣ ስለ ሕይወት እናወጋለን። ግጥም በራሱ ሙዚቃዊ መሆኑ ዜማ እንዳለው ይታወቃል። እሱ አልበቃ ያለ ይመስል ጃዝና ሙዚቃ በምታዋህዱበት መድረካችሁ ይበልጡን በሙዚቃ የቀለሙ ግጥሞችን ነው የምናየው። አሁን ደግሞ ፍቅርና ጃዝም ተዜሞላቸዋል። በእርግጥ ስለ ህይወት ጉዳዮች ነው የምታነሽው። እስኪ አጫውችን፣ ሙዚቃና ግጥምን ማዋሃዱን በዛ ስሜት መሰረቁን እንዴት ነው ያገኘሽው? ከዚህ በፊት ፖለቲክ ጃዝ ከመጀመሩ በፊት ያው ግጥም እንደዚሁ ሙዚቃ ሳይጨመርበት ይነበብ ነበር። የግጥም ኦዲየንስ የራሱ ኦዲየንስ ስላለው የግጥሙ ኦዲየንስ ግጥሙ ብቻ ለመስማት ስለሚመጣ ሌላ ነገርም ስለማይረብሸው ይሰማው ነበር። ከዛ በኋላ ግን የተጀመረው ግጥምን ከሙዚቃ ጋር አዋህዶ ማቅረብ የተጀመረበት ምክንያት እንደሚመስለኝ ያው መጀመሪያ ያው የሙዚቃው ኦዲየንስ አለ፣ የግጥሙ ኦዲየንስ አለ። እነሱን ሁለቱን ኦዲየንሶች ለማዋሃድ ይመስለኛል። ያው ሙዚቃውን የሚፈልግ ሰው ሙዚቃውን ለመስማት ይችላል፣ ግጥሙን የሚፈልግ ግጥሙን ይሰማል። አንድነት ሲሆን ደግሞ በጣም ህብር ያለው ነገር ለአድማጭ ጆሮ ይደርሳል ማለት ነው እኛ ፖለቲክ ጃዝ ብለን ግጥምን በሙዚቃ ስንሰራ እንደዚሁ አይደለም። እዛው መድረክ ላይ አይደለም ከሙዚቀኞቹ ጋር የምንገናኘው። ግጥሙን የሚመስል ሙዚቃ የራሱ ሙዚቃ ይሰራል። ከዛ በፊት እንገናኛለን ከሙዚቀኞቹ ጋር እና ግጥሙን የሚያጅብ ከግጥሙ ጋር አንድ ላይ ሆኖ ሀሳቡን ሀሳቡን የሚደግፍ ሀሳቡን እ ማለት ሀሳቡ ሲገለጽ ዜማውም ግጥሙም አንድ ላይ ናቸው የሚገልጹት፣ እንጂ ሙዚቃው የራሱን ስራ አይሰራም፣ ግጥሙም የራሱን ስራ አይሰራም። አንድ ላይ ነው ግጥምና ጃዝ አንድ ላይ የሚቀርበው ማለት ነው። አሁን ባለው መድረክ ላይ አንድ የሙዚቃ ስራ አንድ ዘፈን ሲሰራ እንደሚደረገው ሁሉ በውህደቱ ሂደት ውስጥ ከጥንስሱ እስከ መጨረሻው ድረስ አብራችሁ ትሰራላችሁ፣ የግጥሙን መልእክት የሚያገን ከዛ ስሜት ጋር አብሮ የሚሄድ ሙዚቃ ሆን ተብሎ ይሰራል እያልሽኝ ነው? አዎ፣ በብዛት ይሰራል። ለራሱ ለግጥሙ ተብሎ ሙዚቀኞቹም አዲስ ሙዚቃ ይሰራሉ። አንዳንድ ጊዜ ደግሞ ግጥሙን የሚመስል በሌሎች ድምፃውያን ተዝሞ የነበረ ዜማውን ብቻ በመጠቀም ግጥሙን ከመሰለ አንዳንድ ጊዜ እንደዛ እንጠቀማለን። አብዛኛውን ጊዜ ግን ለግጥሙ ራሱ ሙዚቀኞቹ ሌላ አዲስ ሙዚቃ ይሰሩለታል ማለት ነው። ስለ ግጥም ገፋ አድርገን እንድናወራ ወዳለሁ። መልስ አልባ ጥያቄ በሚለው ሌላ ግጥምሽ፣ ሁሉ ጊዜ በዛ መድረክ እንደምታደርጉት ግጥሙን በድምፅ ከፍና ዝቅ ማምጣት እንደፈለጋችሁት ስሜት መውደቅና መነሳት ብቻ ሳይሆን ዳንስ የሚመስል እንቅስቃሴ ሁሉ ይታያል። አሁን መልስ አልባ ጥያቄን ግጥሙን እየተጫወት ሹው ልበለው እያዜም ሹው በሚመስል ስሜት ውስጥ ያለሽ መጨረሻ ላይ እንዴት አድርገሽ እንደምጨርሽው ቪዲዮ ምስሉ ላይ ተመልክቻለሁ። እንደ አዲስ አቅጣጫ ይመስላል። እስኪ አውሪን። በዚህ መድረክ ላይ በአብዛኞቻችሁ ስታደረጉ እንዳየሁት ያንቺን እስኪ መንገድ ንገሪን። ሆን ተብሎ ለዛ መዘጋጀትን የመድረክ ዝግጅትን ሁሉ ይጨምራል። ሰባ፣ ልክ ነው። እንዲሁም አንዳንድ ጊዜ ኮስቲውም ሁሉ ይሰራል። ግጥሙን የሚያነበው ሰው ምን ሆኖ ግጥሙን እንዲያነብ የፈለገው ሰው ግጥሙን የሚመስል ኮስቲውም ሁሉ ተደርጎ ሰርተን እናውቃለን። ይሄ ምንድን ነው የተፈለገው ግጥሙን ሙሉ ለሙሉ በሰዎቹ ላይ ለማስረጥ ነው። ያው ወደ ትወና የቀረበ ግጥም አነባበብ ይመስለኛል እና ገጣሚ በሚያነበው በምንሰራበት ሰዓት ሙሉ ለሙሉ ለግጥሙ እንዲሰጥ ነው። ሙሉ ለሙሉ ግጥሙ ውስጥ ገብቶ ያለውን የካራክተር የጻፈበትን ካራክተር መስሎ ወይም ሆኖ እንዲታይ ነው። ይህኛው እንትን ትንሽ ያው ስሜት ይጨምራል። እኔ ቆሜ ቁምጣ ለብሼ ስለ አሮጊት ባወራ የሆነ የማይመጣ ነገር አለ። ስለዚህ ከአለባበስ ጀምሮ እስከ ወደ ትወና የቀረበ የግጥም አቀራረብ ነው አሁን ያለው። ግጥሙ ውስጥ ሙሉ ለሙሉ ገብቶ ለታዳሚዎች ለማቅረብ ካለው ጥልቅ ፍላጎት ይመስለኛል። ገጣሚው እዛ ጋር ግጥም እያነበብኩ ነው ብሎ እንዳያስብ ስሜቱን ለመግለጽ እንዲመቻችለት ነው። ያው ማልቀስ ካለበት ያለቅሳል፣ እያነበበ መሳቅ ካለበት ይስቃል። ስኪሊንጉን እንዳይደብቀው እና የጻፈበትን መንገድ እሱ ስለሚያውቀው እንዴት ያለ ስሜት እንዳለው ግጥሞ ስለሚረዳው እራሱ እያነበበው ሁኔታዎችን በፊቱ በአካሉ እንቅስቃሴ ሲገልጸው ግጥሙን ሙሉ ያደርገዋል ብዬ አስባለሁ ግሩም ነው በተለየ ነጻነት የሚሰራ መሆኑን ያመላክታል ምልቲ ስለ ግጥም እናውራ እስኪ የመድረኩ ነገር በመጠኑም ቢሆን ሰረቅ አድርገውን ሄደናል ግጥም የጀመርሽበትን ሁኔታ አንዳንድ የመድረካችሁን በዚህ የምትሰሯቸውን ስራዎች ከከተማ ወጣ ብላችሁ የምታቀርቡበትን ሁኔታ ባለፈው በመጠኑ ተረከሽልን ነበር ግጥም የጀመርሽበትን በመጠኑ አስታውሽ ski. ለመጀመሪያ የጻፍሽውን ግጥም ታስታውሻለሽ? ቀጥታ ግጥም መጻፍ አልጀመርኩም። በልጅነቴ ኤሌመንተሪ እያለሁኝ አቅራቢያችን የሚገኝ ቤተክርስቲያን መዘምራን ነበርኩ እና እዛ የመዘምራን ደብተር አለን፣ የመዝሙር እጽፍ ነበረና መዝሙሮቹን እያየው ጋ ይሄ ነው ቢሆን አሪፍ ነበር ምናም እያልኩ ላዩ ላይ መተካት ጀመርኩ። ከዛ ላ በአዲስ ወረቀት እንደገና እንደዚህ ሆኖ ቢጻፌ መዝሙር ማለት ጀመርኩ። ከዛ በኋላ እናቴ ግጥም ትወዳለች እና እሷ የግጥም መጽሐፎች ትገዛ ስለነበረ ያደኩት ስመጣ እኔም የግጥም መጽሐፍቶች ማግኘት ጀመርኩኝ ከዛ በኋላ ነው ሳላስበው መጽሐፍ የጀመርኩ። ግርም ነው ብዙ ጊዜ ከግጥም ጋር የቆየሽ ይመስላል። አመጣጡ የሁሉም አንድ አይነበር አይደለም። እና ሁሉም ወደ ግጥም የሚመጣበት በዚህ ዘመን ብዙ ስራዎች እናያለን። በተቀራራቢ እድሜ ክልል ውስጥ ያሉ ወጣቶች ድምፆች ጎልቶ ይሰማሉ። ቱባ ቱባ የምንላቸው ገጣሚያን ስራዎችን የምናስታውሰውን ያህል ሊታወሱ የሚችሉና የሚገቡ ስራዎች ዛሬም እየመጡ ነው። እስኪ ዙሪያሽ ያለውን አንቺ ባለሽባቸው በምትሳተፊባቸው መድረኮች የሴትም የወንድም ገጣሚያንም ስነ ግጥም ጎልቶ የወጣበት ልማድ፣ ሰዎች ሆን ብለው የሚሰሙበት የሚታደሙበት ሁኔታ ተፈጥሯል። እስኪ ስዕል ስጪን። የወጣቷ ገጣሚ የምልእቲና የአሉላ ወግ አላበቃም። እንደሰማችሁት በጥያቄ ነው ተንጠልጥሎ የተቋረጠው። በሚቀጥለው ሳምንት ይቀጥሉታል፣ እንድታደምጡ እንጋብዛለን። ዝግጅታችን ይቀጥላል። አድማጮች፣ አሁን ወደ ምሽቱ ሌላው መደበኛ ፕሮግራም ይሆናል የምናልፈው፣ ሳይንስና ህይወት፣ አዘጋጅና አቅራቢ ሶሎሞን አባተ በዓለም ዙሪያ ወደ ሁለት ቢሊዮን የሚጠጋ ተጠቃሚ ያለው ኤሌክትሮኒክ ማኅበራዊ መገናኛ ፌስቡክ ትናንትና ከትናንት በስቲያ፣ ማክሰኞና ረቡዕ ማለት ነው። ኤፍ ኤይት ተብሎ የተጠራውን ስምንተኛ ዓመታዊ ዓለም አቀፍ ጉባኤውን ካሊፎርኒያዊቱ ሳንሆዜ ከተማ ላይ አካሂዷል። በጉባኤው ላይ የተሳተፉት ከፈረንሳይ፣ ከብራዚል፣ ከህንድና ከሜክሲኮ የተሰባሰቡ የሶፍትዌር መሐንዲሶች ናቸው። በዚህ ጉባኤ ምንነትና በሌሎችም ጉዳዮች ላይ ሲሊከን ቫሊ ካሊፎርኒያ የሚገኙትን ቴክኖሎጂስትና የሶፍትዌር መሐንዲስ እንዲሁም ኢንቨስተር ተሻገር ተስፋዬ መካሻን ማምሻውን አነጋግሬ ነበረ። አዎ ይህንን እድል ስለሰጣኝ መጀመሪያ አመሰግናለሁ። ፌስቡክ እነዚህን ስብሰባዎች የሚያካሂደው ሶፍትዌር ዲቨሎፕ ለሚያደርጉ ግለሰቦች እና ኩባንያዎች ነው። በቅድሚያ ምክንያቱም እንደምታውቀው ፌስቡክ የተለያዩ ፕሮዳክቶች እና የተለያዩ ሰርቪሶች አሉት እና እዛ ሰርቪሶች ላይ የተለያየ ሶፍትዌሮች ዲቨሎፕ ሲያደርጉላቸው ሶፍትዌር የሚጽፉት ሰዎች ሞር ህዝብ እንዲስብ እና ሰውም ደግሞ ተጠቃሚ የፌስቡክን ለመሆን እንዲረዳቸው ነው እና ያው ዞሮ ዞሮ ፌስቡክ የተጠቃሚውን ሰው ቁጥር እና የሚጠቀሙበት ሰዎች ደግሞ የሚያጠፉትን ጊዜ የመጨመር የሚችለው ሞር ሶፍትዌሩን ሲከፍተውና ለዲቨሎፐሮች ሲሰጡ ስለሆነ በዛ ምክንያት ነው። ለዲቨሎፐሮች የሆነ ጉባኤ ነው፣ ዲቨሎፐር ኮንፈረንስ ነው የሚባለው። አሁን ፌስቡክ በየጊዜው የሚያድሳቸው የሚያሻሽላቸው ስራዎች አሉት። አፕዴት ማድረግ የሚያስፈልጉ ፋይሎችን አፕዴት ማድረግ እንድንችል ወይም ሶፍትዌሩን አፕዴት ያደርጋል ብለን ነው የምናስበው በየጊዜው በተከታታይ ማለት ነው ማለት ነው። ለደህንነት ጥበቃ ይሁንም ለአገልግሎት ጉዳይ እንዲህ አይነት ዓመት የሚጠብቅ በዛ ላይ አሁን እርሶ እንደገለጹልኝ የሶፍትዌር ዴቨሎፐርስ ጉባኤ ዓመት ጠብቆ የሚካሄድበት ምክንያት ምንድን ነው ለማለት ፈልጌ ነው። ሰው ፌስቡክ ደህንነቴንም ይከታተላል ቀን በቀን ብሎ ነው የሚጠብቀው ዓመት ሳይጠብቅ። አዎ፣ ልክ ነው። ምን መሰለ፣ ዋናው ምንድን ነው፣ አዳዲስ ቴክኖሎጂዎች ነው ፌስቡክ የሚያስተዋውቁት በእነዚህ ስብሰባዎች ላይ እና አንዳንዶቹ ቴክኖሎጂዎች ምናልባት አንድ አመት ሁለት አመት በላይ ይፈጃል እነሱም ሰርቶ ለማዘጋጀት እና ለዚህ ነው በአመታዊ ስብሰባዎች ላይ አናውንስ የሚያደርጉት። ፌስቡክ ብቻ አይደለም፣ ጉግልም የተመሳሳይ ነገሮች ያደርጋል፣ አማዞንም እና እነ ማይክሮሶፍትም እና እዛ ላይ ነው የሚያስተዋውቁት ለዲቨሎፐሮቹ፣ እና ለዲቨሎፐሮቹ ደግሞ በቅድሚያ ይከፍቱላቸዋል። ስለዚህ ስብሰባው ላይ ምናልባት አዳዲስ ፕሮዳክቶችን ለማስተዋወቅ እና ለመርዳት ዲቨሎፐሮቹን እና ተጠቃሚውን ለመሳብ ስለሚጠቅማቸው ለዚህ ነው በአመት የሚያደርጉት፣ እንጂ ፌስቡክ እንኳን ስራቸው ሌትና ቀን ነው። እንደምታውቀው ፌስቡክ ሌሎች አገልግሎቶችም አሉት፣ ሌሎች ፊቸሮች አሉት፣ ሜሴንጀር አለው፣ ዋትሳፕ አለው። እንዲህ እንዲህ አይነት ሰርቪሶችን መግዛት ለምን ያስፈልገዋል? ፌስቡክ በራሱ ሙሉ አይደለም ወይ? አዎ፣ ይገርመሃል። ፌስቡክ የመጀመሪያ ሰርቪሳቸውን ሲጀምሩ ያው እንደምታውቀው የፌስቡክ ፔጅ ላይ ብዙ ፊቸሮች ነበራቸው፣ ፎቶ ነበራቸው፣ ቻት ሰርቪስ ነበራቸው። በኋላ ግን ይህ እንግዲህ ዋናው መለስ ብለን ማየት ያለብን ፌስቡክ ያለበት ቢዝነስ ምንድን ነው የሚለው ነው። ፌስቡክ የኢንፎርሜሽን ማሰራቂያ እና ሰውን ማሰራት ፕላትፎርም እንደመሆኑ መጠን ዋናው ገቢ ምንጩ፣ ትልቁ ገቢው ምንጩ በአድቨርታይዚንግ ላይ የተመሰረተ ነው። ያንን አድቨርታይዚንግ ደግሞ ሰክሰስፉል ማድረግ የሚቻለው ብዙ ሰው በመሳብ ነው። እና ብዙ ሰው እስከ ሳቡ ድረስ ብዙ ሰው ፌስቡክ ላይ ጊዜ እስካጠፋ ድረስ አድቨርታይዚንግ የሚያገኙትን ገቢ ደግሞ ሊጨምርላቸው ይችላል እና አሁን የሚገርም ነገር አንዳንድ ዴታዎች ነበሩኝ እና ለምሳሌ አሁን በዓለም ላይ በወር እስከ አንድ ነጥብ ስምንት ቢሊዮን ሕዝብ ነው ፌስቡክ ተጠቃሚ የሚሆነው እና ይኸው በቀን ከአራት ነጥብ አምስት እስከ አራት ነጥብ ሰባ አምስት ቢሊዮን ሜሴጆች ነው የሚላኩት እና ኢንስታግራም ላይ እንደምታውቀው ኢሜጆች ናቸው እነዛ በቀን ፌስቡክ ላይ ከሶስት መቶ ሚሊዮን ኢሜጆች በላይ ይጫናሉ እና ዋትሳፕ ደግሞ ሜሴጆች ናቸው እነሱ አንድ ነጥብ ሁለት ቢሊዮን ተጠቃሚ አለው እና ምንድን ነው እንግዲህ ባጭሩ ሰውን ለመሳብ ወደ ፌስቡክ ለማምጣት ወደ ኢንስታግራም ወደ ዋትሳፕ የሚስባቸውን መንገዶች በሙሉ በመጠቀም ሰው ሲመጣ አድቨርታይዚንግ ለመሸጥ ነው እንግዲህ ዞሮ ዞሮ አላማቸው ለመሆኑ ፌስቡክ ህይወታችንን ምን ያህል ለውጦታል ኢንጂነር ተሻገር አሁን ሌላ አንድ ዴታ ፖይንት አለኝ። ለምሳሌ አሁን ሰው ፌስቡክ ተጠቃሚ ሰማንያ ፐርሰንቱ ዜና የሚያገኘው በፌስቡክ ነው የሚባል ዴታ ይቼ ነበረ ቅርብ ጊዜ። ምንድን ነው የሚያረግ እንግዲህ ፌስቡክ ሰውን አሰባሰቡ ሰው ተራርቆ የነበረውን ሰው ቅርብ እንዲሆን አረገው። የፌስቡክ አጠቃቀም በእድሜ በእድሜ ይለያያል ይላል አንዳነሰው እና ዜና ብቻ ሳይሆን ሶሻሊ አዌር እንድንሆን እና አንዳንድ ማህበራዊ ጉዳዮቻችንን ማወቅ እንድንችል መለዋወጥ እንድንችል ማለት ነው። አዎ አዎ። እና የበለጠ ደግሞ ሰው ሞር ኢንፎርሜሽን ለመለዋወጥ የሚችልበትን ዘዴ ፈጥሯል። እና እንዴት ነው አለም አለም ጠባብ ነው የሚባለው አነጋገር አለ። ዓለምን አጥብበ ይበልጥ አጥብቦታል። እጃችን ላይ አድርጎታል ፌስቡክ ዓለምን። ይሄ እንግዲህ በየጊዜው የምናያቸው ነገሮች ናቸው። በምንም ጉዳዮች ላይ ማህበራዊ ንቅናቄዎች ሁሉ በሚነሱበት ጊዜ ፌስቡክ ትልቁ መሳሪያ ሆኖ ጥቅም ላይ እየዋለ አይተናል። በተለያዩ አጋጣሚዎች በዓለም ዙሪያ በኢትዮጵያም እንኳን በቅርብ ጊዜ እንደነበሩ እናስታውሳለን። እስቲ ወደ አንድ ሌላ ነጥብ ደግሞ ልመለስና በፌስቡክ ላይ የምናያቸው አንዳንድ ምናልባት ከማህበራዊ ስነ ልቦና ጋር የማይጣጣሙ አድራጎቶች ይንጸባረቃሉ። ለምሳሌ ሰሞኑን እንኳን አንድ የታየ እርሶም፣ ያስታውሱታል ብዙ ሰው ያሳዘነና ያስደነገጠ አድራጎት ኦሃዮ ግዛት ውስጥ ተፈጥሮ ነበረ። አንድ ግለሰብ ሌላን ግለሰብ ሲገድል በቀጥታ ወደ ፌስቡክ ማስተላለፍ ወይም ደግሞ ሌሎች ከስነ ምግባር ጋር ተጣጥመው ሊሄዱ ሊሄዱ የማይችሉ ከማህበራዊ ስነ ምግባር ጋር እንደ ግልጽ የሆኑ የወሲብ ትዕይንቶች አይነት ነገር ፌስቡክ ላይ ማውጣት ወይም ማስተላለፍ፣ እንዲህ እንዲህ አይነት ነገሮች አሉና ፌስቡክ ምን ያህል ይጨነቃል ስለ እነዚህ አይነት አድራጎቶች? እና በሌላስ በኩል ደግሞ ስናይ ሀሳብን የመግለጽ ነፃነት ከቴክኖሎጂው አኳያ እንዴት ነው የሚታየው? አዎ እንግዲህ የፈጸመው ድርጊት በጣም የሚያሳዝን ነበረ። እና ኢንፋክት ይህ ኤፍ ኤትም ስብሰባ ሲከፍት ማርክ ዘከርበርግ ሲኢዮ በጣም የሚያሳዝን እና አሳቃቂ ነገርን መሆኑን እና እንደዚ አይነቱ ነገሮች ፌስቡክ በተቻለ መጠን ለመቆጣጠር እና ኮንትሮል ለማድረግ ሌት ተቀን እንደሚሰራ ብሎ ነው የተናገረው። ያው ከትናንት በስቲያ ማለት ነው። አዎ እና ምንድን ነው እንግዲህ ያው የነ ፌስቡክም ሆነ የሌሎቹም እንደነት ትዊተርም አይነቶቹ ትልቁ ችግርና እንትን እንዳልከው ማህበራዊ ኑሮን በማይሆኑ አይነት ዜና ወይንም ኢንፎርሜሽን ፌስቡክ ቶሎ ሊሰራጭ የሚችል የሆነ ፕላትፎርም ስለሆነ እንጀነራል ኢንፎርሜሽን ማሰራጫ ፕላትፎርም ስለሆነ አንዳንድ ግለሰቦች እና አንዳንድ ሰዎች ለማይሆን ነገር ይጠቀሙበታል። እንግዲህ የፖሊሲያቸው ፖሊሲ አላቸው አሁን አሁን ለምሳሌ የውሸት የሆኑ ዜናዎችን የሚያሰራጩ ሰዎች ፌክ ኒውስ ይባላል። እነሱን ለመቆጣጠር አንዳንድ ቴክኖሎጂ ነገሮች አስገብተዋል፣ እና ከባድ ነው። ምክንያቱም እንዳልኩ በጣም ብዙ ዜናና በጣም ብዙ ኢንፎርሜሽን ስለሆነ ፌስቡክ ላይ በአንድ ሰዓት፣ በአንድ ቀን ውስጥ የሚወጣው ያው ቅድሙ ያሳዩኝ ቁጥሮች ቅድም የነገሩኝ እኮ ቁጥሮች እኮ የሚገርም ግዝፈት እኮ ያላቸው ናቸው። በአንድ በኢንስታግራም እንኳን የሚተላለፉትን ስናያቸው እንግዲህ ያ እንግዲህ እየጨመረ ነው እንጂ የሚሄደው እያነሰ አይመጣም። እና ያንን ሁሉ ቶሎ ብሎ ለመቆጣጠር ተጠቃሚውም ድንገት ለፌስቡክ እያስታወቀ ወይም እየነገረ ካልሆነ በስተቀር እነሱ ብቻቸውን የሚችሉት ነገር አይደለም። ኢንጂነር ተሻገርን አመሰግናለሁኝ። ከቴክኖሎጂስትና ኢንቨስተር ተሻገር ተስፋዬ ጋር በፌስቡክና በተጽዕኖ ላይ ያደረግነው ውይይት ይቀጥላል። ሐሳብን የመግለጽ መብትና ነጻነት ከማኅበራዊ መገናኛዎች መስፋፋትና መስረጽ ጋር በስፋት የምንወያይበት ርዕስ ይሆናል። ወደፊትም ሌሎችም አድማጮቻችንንም ባለሙያዎችንም እያሳተፍን፣ በነገራችን ላይ አቶ ተሻገር ተስፋዬ የኢትዮጵያን ኩሽናና ጣዕም በአሜሪካውያን ዘንድ በስፋት ለማስተዋወቅና ተጠቃሚ እንዲሆኑም ለማድረግ እየሰራ እንደሚገኝ ገልጸውልኛል። አንድ ድርጅታቸው ቨርጂኒያ፣ ሜሪላንድና ዋሽንግተን ዲሲ አካባቢ ያሉ የተወሰኑ ምግብ አቅራቢዎች የዌብሳይታቸው ቶሎ ፉድ ዶት ዩኤስ አባላት መሆናቸውንም ተናግረዋል። የማዘዣ ዌብሳይቱ በአንድ ወር ጊዜ ውስጥ ሙሉ አገልግሎት መስጠት እንደሚጀምርም ነግረውኛል። አቶ ተሻገር ለመመዝገብ የሚፈልጉ የኢትዮጵያ ምግብ አቅራቢዎች ቶሎፉድ ዶት ዩኤስ ላይ ገብተው የሚመዘገቡበት ቱል እየተዘጋጀ መሆኑን እስከዚያው ግን ቲኢስች አት ቶሎ ፉድ ዶት ኮም ላይ ኢሜይል አድርገው ሊያገኟቸው እንደሚችሉ ገልጸውልኛል። ዝግጅታችን ተጠናቀቀ። ክቡራትና ክቡራን አድማጮች በምሽቱ ፕሮግራሙ አዘጋጅ በትዝታ በላቸው እና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ቆንጅት ታይና እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ፕሮግራሙን ይመራልን ንጉሱ ታምሬ ነው። ቀጥሎ የትግርኛ ዝግጅት ነው የሚቀርበው። በእኛ በኩል ነገ እንደገና እንገናኛለን። አብራችሁን እንደምታመሹም ተስፋ እናደርጋለን። በሰላም እደሩ።